ሰሞኑን እንደታሰሩ ሪፖርት በተደረገው የወልቃይ ጠገዴ የአማራ ማንነት አስመላሽ ኮሚቴ አባላት ጉዳይ በራሱ በኮሚቴ ውስጥ ተከሰተ የተባለው ውዝግብ ቀጥሏል። የግለሰቦችን መታሰር በገለጹት በአቶ አታላይ ዛፌና መረጃው ስህተት ነው በሚል እርሳቸውን ከአባልነት ባገደው ኮሚቴ መካከል የተፈጠረው ልዩነት ምንድን ነው ስትል አስቴር ምስጋናው የሁለቱም ወገኖች አነጋግራ ተከታዩን አጠናቅራለች። ከአንድ ሳምንት በፊት ነበር የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ መሆናቸውን የገለጹት አቶ አታላይ ዛፌ አንድ የኮሚቴ አባልና ሶስት የወልቃይት ጠገዴ በጎንደር ከተማ መታሰራቸውን ያስታወቁት የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ አመራሮች ግን አቶ አታላይ በሰጡት መረጃ አልተስማሙም የታሰረብን አባል የለም በማለት ይህንን ተከትሎ እንዲያውም በአቶ አታላይ ዛፌ ላይ የእግድ ደብዳቤ ጽፈዋል ልዩነቱ የተፈጠረው ምኑ ላይ ነው? በማለት አቶ አታላይ ዛፌንንና እሳቸው የታገዱበትን ደብዳቤ የፈረሙትን የኮሚቴውን ምክትል ሊቀመንበር አቶ ጌጥ ያዳልን አነጋግሬያለሁ። አቶ አታላይ እንደሚሉት የሰዎችን መታሰር አስመልክቶ የሰጡት መረጃ በእውነታ ላይ የተመሰረተ ነበር። መብራቱ ኮሚቴ ነው፣ የወልቃይት ተገደ አማራ መንግስት ኮሚቴ አባል ነው። ሌሎች ግን የወልቃይት ልጆች የወልቃይት ተወላጆች አብረው የታሰሩ አሉ ተብሎ ተነግሮኛል። ሌላም አንድ ሙልጌታ የሚባል የደባርቅ ልጅ ለወልቃይት ኮሚቴ ንገሩልኝ ብሎ መታሰሩን የተናገረ አለ። ይሄ ነው ያለው ጉዳይ ብዬ ነው የተናገረ። ከዚህ በፊት የኮሚቴ አባል ያልሆነ ሰው ሲታሰር መግለጫ መስጠት በእናንተ የተለመደ ነው። እነዚህ ልጆች ከወልቃይት ሲመጡ ተፈናቅለው ነው የሚመጡ። የወልቃይት ተገቢ ህዝብ በየትም ስፍራ ይሁን ለሚደርስበት ችግር ለአማራ ህዝብ ማሳወቅ ለመንግስት ማሳወቅ ይሄ ከኛ ስለሚጠበቅም ነው የማሳውቀው። የኮሚቴው ምክትል ሊቀመንበር አቶ ጌጥ ያዳል ግን እውነታው አቶ አታ ላይ የተናገሩት ሳይሆን በእግድ ደብዳቤው ላይ የተገለጸው ነው ይላሉ። እስካሁን የኮሚቴ አችን አልታሰረም፣ ምንም አልታሰረም። የኮሚቴ አባል እስካሁን የታሰረብን የለም። አቶ መብራቱ ጌታሁን ለወልቃይት ጠገድ የአማራ ማንነት አስመላሽ ምንድን ናቸው? በምንድን ነው እያገለገሉ ያሉት? ድሮ እንግዲህ የአማራ ማንነት አስመላሽ ኮሚቴ ሆኖ ሀያ ሰባት ኮሚቴ አለ ከሀያ ሰባቱ አንዱ እሱ ነው የነበርን። የኮሚቴው አባል አይደለም በአሁኑ ሰዓት። በሁለት ሺ አስራ አንድ ነው ከኮሚቴነቱ የተሰናበጠው የተሰናበተው። እንደ ማንኛውም የአማራ ህዝብ ጥያቄውን ደጋፊ ነው። አሁን ከውልቃይ ጠገዴ ተፈናቅለው የሚመጡ አማሮች ይኖሩበት የነበሩበት አካባቢ አለ። አሁን ግን ተፈናቅለው በጎንደር ከተማና በአካባቢዋ ነው ያሉት እነዚህ ሰዎች። የመብት ጥሰት ሲኖራቸው ማን ነው የሚጮህላቸው? ጠገዴ ጥያቄ የማንነት ጥያቄ ነው። ወሰኑ ደግሞ የአማራ ህዝቦች ነው። የአማራ ህዝብ በተለያዩ መልኮች በመጠርጠር ይታሰራል። ወንጀል ከሲሆን ይታሰራል። ሰራው ወንጀል ደግሞ እንደ ዝም ብሎ አጉል በሆነ ጥርጣሬና መረጃ ይታሰራል። ደብዳቤ ነው የምንለው እንጂ አባል አንለውም። በእግድ ደብዳቤው ላይ የተጠቀሰው ሌላው ነጥብ የስልጣንና የኃላፊነት ጉዳይ ነው። የኮሚቴው ምክትል ሊቀመንበር አቶ ጌጥያዳል እንደሚሉት አቶ አታላይ ዛፌ በአሁኑ ሰዓት ከኮሚቴ አባልነት ውጭ ሌላ ኃላፊነት የላቸውም። አቶ አታደ ግዛፌ የኮሚቴው አባል ነው። የህዝብ ግንኙነት ኃላፊ አደለም። በሁለት ሺ አስራ ሁለት በአጠቃላይ የህዝብ ግንኙነት ኃላፊነቱ ተነስቶ ክብራን ስማቸው ነው የሚባለውን የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ ኃላፊነት የለውም። ስራ አስፈጻሚ አደለም። እሱ በአሁኑ ሰዓት በኮሚቴ ውስጥ የስራ ድርሻ ድልድል ሲደረግ በቃል ነው ወይስ ህጋዊ በሆነ ደብዳቤ የተሰጡ ነው? ኃላፊነቱ የሚገለጸው ለአንድ ሰው ኃላፊነቱ የሚገለጸው የኮሚቴው አባል ወይም ስራ አስፈጻሚ ሆኖ ስራ እንዲጀምር በቃለ ጉባኤ ነው። ሲመረጥ የሚመርጠው ጉባኤው ነው። በቃ አንተ ከዛሬ ቀን ጀምሮ ስራ እንዲጀምር ተብሎ ደግሞ እንዲያውቀው ይደረጋል። ያ በኋላ ስራ ይሰራል ማለት ነው። በቃለ ጉባኤ ተፈራርመን፣ በደብዳቤ ነው ስራ የሚጀምረው። ይህንን የወሰነው የስራ አስፈጻሚ ኮሚቴው ብቻ ነው። አባላት ተሰብስበው በጉባኤ አይደለም ውሳኔ የተላለፈው። ይህ ውሳኔ በአባላት ላይ መከፋፈልን አይፈጥርም። ማገድ ማለት አሁን ማባረር አይደለም። እገዳ ነው። እገዳው ባልተሰጠ ስልጣንና ኃላፊነት እና የተሳሳተ መረጃ መስጠት፣ እሱ ብቻ አይደለም፣ ሌሎች ያጠፋቸው ጥፋቶች አሉ። አሁን ይህ ነው ማለት አልችልም። ከዚያ በኋላ ወደ ኮሚቴው ይቀርባል። ኮሚቴው ደግሞ ወደ ሙላው ወደ ደጋፊያችን ይቀርብና እገዳው ተገቢ አይደለም ካለም ጉባኤው ነው የሚያነሳው። እገዳው ሲያንስ ነው መባረር፣ ካለም ጉባኤው ነው የሚያባር- አቶ አታላይ ዛፌ ግን የእግድ ደብዳቤው እስከ ደረሳቸው ቀን ድረስ ከኮሚቴ አባልነት በተጨማሪ ስልጣናቸውን ሲያገለግሉበት የቆዩት ኃላፊነት እንደነበራቸው ይናገራሉ። እኔ ይቺ ደብዳቤ በትናንትና እውነት እስክትደርሰኝ ድረስ የህዝብ ግንኙነት ኃላፊ መሆን ነው የማውቀው። ምክንያቱም እንዴት ነው የሆንከው ብባል ኮሎኔል ደመቀ ሊቀመንበር ሲሆን አታላይ ዛፌ ምክትል ሊቀመንበር ተብሎ በአመራር ይህን ስራ እየሰራ ነው የቆየ ነው። በኋላ ላይ በአንተ ምክትል ሊቀመንበሩን ትለቅና ና የህዝብ ግንኙነት ኃላፊነቱን ሚዲያ ላይም በተደጋጋሚ አንተ ስለምትቀርብ ስለምትጠየቅ ይሄን ነገር አንተ ብትይዘው፣ ምክትል ሊቀመንበር ሌሎች ቢመረጡ ተብሎ ሌሎች ተመረጡ ቢጤዳል አሁን ምክትል ሊቀመንበር ሆኖ እየሰራ ያለው ነው። ስለዚህ የህዝብ ግንኙነት ሁኜ ስሰራ በኮሚቴው ስራ አመራር የስራ ምደባ የተሰጠኝ ኃላፊነት እንጂ ዝም ብዬ በራሴ ጊዜ ብድግ ብዬ የምንያገርም አደለውም። ከአሁን በፊትም በሚዲያም የምታወቀው መንግስትም የሚያውቀኝ በሌላ መልክ ግን ደብዳቤ እስካሁን ድረስ በጀ የደረሰ የለም። አሁን አቁም ስባል ይህም ሰበብ ምክንያት ተደርጎ በዚህ መልክ ግን ደብዳቤ በጀ ደርሶኛል። ይህም ሆኖ ኮሚቴው በአቶ አታላይ ዛፌ ላይ የግድ ደብዳቤ ለመጻፍ የተነሳሳው የተሳሳተ መረጃ ሰጥተዋል በሚል ብቻ አለመሆኑን ምክትል ሊቀመንበሩ አቶ ጌጤ ያዳል ይናገራሉ። በማህበራዊ ሚዲያ የኮሚቴውን አቋም የማይወክሉ መረጃዎችን አሰራጭተዋል ባይ ናቸው። የጎጃም፣ የወሎ፣ የጎንደር ባኖ እንደ ድሮ በጫካ ወጥቶ የትቅ ትግል መጀመር ሳይሆን በመሸክበት በከተማ በአንድ ቀን ጦርነት ማስነሳት አለብህ ብሎ መግለጫ ሰጥቷል። ይህ ማለት እንደዚህ ፌስቡክ ፌስቡክን የለቀቀው ተጭኗል። ልታዩት ትችላለት፣ እኛ ይዘናል። ይህ ማለት አማራ ክልል ልዩ ኃይል አማራ ነው፣ ፋኖ አማራ ነው። ሁለት ወንድማማቾች እንዲጋደሉ አስበውም ፈልገውም አያውቁም። በአጠቃላይ ሁለቱን ኃይሎች ለማጋጨት አማራ ክልል ለማፍረስ የሰጠው መግለጫ አለ። ይህ ደግሞ የኮሚቴው አቋም አይደለም ነው። ኮሚቴው ጦርነት የሚያውጅበት ነገር የለም። ሁለተኛ ኮሚቴ ማነው መሪ አይደለም ኮሚቴው የራሱ የሚመራው ኃይል አለ፣ ፋኖ ደግሞ የራሱ መሪ አለው። ስለዚህ የፋኖ መሪ ሆነ መግለጫ መስጠት ማለት ከኮሚቴው ያፈነገጠ አስተሳሰብ ነው በሚል መንገድ ነው። ይሄምትን ስላልሆነ እኔ ፋኖ ሊደግፍ እችላለሁ። ፋኖ የምደግፍ የፋኖ መሪ ግን አይደለውም። መግለጫ አልሰጥም። መግለጫ ከሰጠው በኮሚቴው ስም ነው መግለጫ የምሰጥ። በወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ስም መግለጫ ሰጣለሁ እንጂ ፋኖ ሳልሆን ፋኖ ሁኜ የፋኖ አመራር ነኝ ብዬ ባኖ ባልጠበቀውና ባላሰበው መንገድ መግለጫ አልሰጥም። አቶ አታላይ ዛፌ በበኩላቸው በቂ ባልሆነ ምክንያትና ሰበብ እየተፈለገ ነባር አመራሮች እየተባረሩ ነው። በነገረበር ምን ተባርሬያለሁ። ይህም ይህ ሁኔታ እየተፈጠረ ያለው ምንድ ነው የሆን ካይ ጥያቄ ተዳፍኖ እንዲቀር ዋናው ኮሚቴ ከተባረረ ያለ ምንም ምክንያት ያለምንም ምንም ጥፋት ያለ ምን በአንተ አይመለከትም፣ ሞጣ በማለት ሰው በማግለል ትልቁ ስራችን እንድንስች ሆኗል። ይው የመጨረሻ መጨረሻ አሁን እጅ ደርሷል። እኔ ኖርኩኛል ኖርኩኝ በሞት ያለፉ ጓደኞቻችንም አሉ። ዋናው ነገር ግን እየተሰራ ያለው ስራ ግን ከፍተኛ የማግለል የማባረር ስራ ተሰርቷል። በውልቃ ጠገዴ የአማራ ማንነት አስመላሽ ኮሚቴ አባል የሰፋ ልዩነትና ችግር መኖሩን አቶ አታ ላይ ይናገራሉ የተፈ ነገር አለው ብለን በቀጣይም በኮሚቴው አባላት መካከል ተገባ ይዘን ለመቅረብ እንሞክራለን። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።